ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም፣ ጤና ይስጥልን፣ እንደምን አላችሁ? ይህ ከዓለም አቀፉ አድቬንቲስት ሬዲዮ የተዘጋጀ የሚቀርብላችሁ የጥያቄያችሁ መልስ ክፍለ ጊዜ ነው። አድማጮቻችን ዘወትር በዚህ ፕሮግራም ጥያቄዎቻችሁን ስለምትልኩልንና ስለምትከታተሉን እጅግ አድርገን እናመሰግናችኋለን። ዛሬ ደግሞ ከተለያዩ አድማጮቻችን የቀረቡትን ጥያቄዎች መልስ ይዘን ቀርበናል። ዛሬ በጣም ግሩም የሆነ ጥያቄ ተጠይቀናል። የዚህን ጥያቄ መልስ ይዘን እንቀርባለን። አድማጮቻችን ለሚኖራችሁ ጥያቄና አስተያየት በመልእክት ሳጥን ቁጥር 145 በስልክ ቁጥር 0910 82 81 82 ላይ ብትልኩልን የበኩላችንን ጥረት አድርገን ለጥያቄዎቻችሁ መልስ ይዘን እንቀርባለን። ዛሬ ጥያቄ ያቀረቡልን ገብረ ማርያም ሞገሴ የተባሉ አድማጫችን ናቸው። ጥያቄያቸውን እንደሚከተለው እናቀርበዋለን። ጥያቄያቸው የሚያተኩረው ጥምቀት ላይ ሲሆን፣ ጥምቀት ማለት ምን ማለት ነው? መጠመቅ ያለበት ማን ነው? እንዴት ነው መጠመቅ ያለበት? ጥምቀት ለምን ያስፈልጋል? አለመጠመቅ ይቻላል ወይ? የሚልና በመጨረሻ ስለ ጥምቀት መጽሐፍ ቅዱስ የሚለውን አብራሩልኝ ሲሉ ጥያቄያቸውን አቅርበዋል። እንግዲህ ለዚህ ጥያቄ መልስ ይዘን ቀርበናል። በሚኖረን ጊዜ ሁሉ የእግዚአብሔር መንፈስ ከሁላችን ጋር እንዲሆን ጸሎታችንና ምኞታችን ነው። ወደ ጥያቄው መልስ እንሄዳለን። እንግዲህ በመጽሐፍ ቅዱስ ውስጥ በተለይ በአዲስ ኪዳን ስለ ጥምቀት መጽሐፍ ቅዱስ የሚናገረው ወይም መናገር የሚጀምርበትን ቦታ ሄደን ስንመለከት በማርቆስ ምዕራፍ አንድ ቁጥር አራት ላይ እንደዚህ የሚል እናነባለን። ዮሐንስ በምድረ በዳ እያጠመቀ የንስሐንም ጥምቀት ለኃጢአት ስርየት እየሰበከ መጣ ይላል። እንግዲህ ዮሐንስ ነው እንግዲህ በአዲስ ኪዳን ውስጥ ጥምቀትን እያጠመቀ ሲመጣ ወይም ሰዎችን ሲያጠምቅ የምንመለከተው እና ጥምቀቱ ደግሞ የንስሐ ጥምቀት ነው። እንደገናም ደግሞ ለኃጢአት ስሬት የሚሆን ጥምቀት ነው። ሰዎቹ ኃጢአታቸውን ተገንዝበው፣ ተናዘው ከዛ በኋላ በጥምቀት ያጠምቃቸው ነበርና በዮርዳኖስ አካባቢ ነው የሚለው እንቅስቃሴውን ሲያደርግ የነበረውና ጥምቀቱንም ሲያደርግ የነበረው ዮርዳኖስ ውስጥ እንደሆነ መጽሐፍ ቅዱሳችን ይናገረናል። እንግዲህ ከዚህ ጋር አያይዞ ነው እንግዲህ ጌታችን ኢየሱስ ክርስቶስ ወደ ጥምቀት እንዴት እንደመጣ የምንመለከተው ማለት ነው። በዚሁ በማቴዎስ ወንጌል ደግሞ ሄደን በማቴዎስ ወንጌል ምዕራፍ ሶስት ቁጥር 13 ጀምሮ ስናይ ክርስቶስ ወደ ጥምቀት እንዴት እንደመጣ ወደ ዮሐንስ ጥምቀት እንዴት እንደመጣ እናያለን ማለት ነው። ምዕራፍ 3 ማቴዎስ ምዕራፍ 3 ቁጥር 13 ያን ጊዜም ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ኢየሩሳሌም መጣ። ዮሐንስ ግን እኔ በአንተ ልጠመቅ ያስፈልገኛል፣ አንተ ወደ እኔ ትመጣለህን? ብሎ ይከለክለው ነበረ። ኢየሱስም መልሶ አሁንስ ፍቀድልኝ፣ እንግዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜም ፈቀደለት። ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆ ሰማያት ተከፈቱ፣ የእግዚአብሔርን መንፈስ እንደ እርግብ ሲወርድ፣ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማይ መጥቶ በእርሱ ደስ የምሰኝበት የምወደው ልጄ ይህ ነው አለ ይላል እንግዲህ ጌታችን ኢየሱስ ክርስቶስ ምሳሌ ሆኖ ለእኛ በዮርዳኖስ ወንዝ ከዮሐንስ እንደተጠመቀ እንመለከታለን እና ሲጠመቅ ሳለ ጌታችን ኢየሱስ ክርስቶስ ሁለት ነገሮች ሆነዋል አንዱ ምንድነው የሆነው ሰማይ ተከፈተ የእግዚአብሔርን መንፈስ እንደ እርግብ ሲወርድ በእርሱ ላይ ሲመጣ ታየ ይሄ አንዱ እንደሆነ እንመለከታለን ሁለተኛው ደግሞ ድምፅ መጣ ከሰማይ እና በእርሱ ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ መጣ። እንግዲህ በቀጥታ እየተሰማና እየታየ ይሄ ነገር እንደሆነ እንመለከታለን። ስለዚህ አሁን ክርስቶስ ወደ ጥምቀት ትዕዛዝ በሚመጣበት ጊዜ ይህ በእሱ ላይ የሆነው ነገር በአማኞቹ ላይ ወይም ተከታዮቹ ላይ እንደሚሆን ለምንም ጥርጥር የለውም። በክርስቶስ ኢየሱስ ላይ የሆነው ምንድን ነው? መንፈስ ቅዱስ ወረደበት። እንደገናም ደግሞ ምን ሆነ ይላል? ድምፅ መጥቶ ይህ ነው ልጄ የምወደው የሚል ድምፅ መጣ። እንግዲህ በጥምቀት ውስጥ የምናገኛቸው ሁለት ጥቅሞች እነዚህ ናቸው። መንፈስ ቅዱስ ከውጭ ሆኖ ከመጠመቃችን በፊት እየተደጋገመ ወደ እኔ ተመለሱ እያለ ጥሪ ሲያደርግ ይቆይና ስንጠመቅ፣ በጥምቀት ጊዜ ወደ ውስጣችን እንደሚሰርጽ በኢየሱስ የታየው ለእኛም እንደሚሆን ምንም ጥርጥር የለውም። ሁለተኛው ነገር ደግሞ በጥምቀት ጊዜ እግዚአብሔር አብ ራሱ ከሰማይ ይህ ነው ልጄ የምወደው በእርሱም ደስ የምሰኝበት ብሎ ለክርስቶስ እንደመሰከረ እንደዚሁም ለእያንዳንዱ ተጠማቂ ወንዶችና ሴቶች ልጆቹ ሲጠመቁ ሳለ ይህችናት ልጄ የምወዳት፣ ይህ ነው ልጄ የምወደው ብሎ በሕይወት መዝገብ ላይ እንደሚያሰፍረን ይህ የክርስቶስ የጥምቀት ትዕይንት ትልቅ ምስክር እንደሆነ እንመለከታለን። እንግዲህ ጥምቀት ማለት ባፕቲዞ ከሚለው ከግሪክ ቃል የመጣ ነው። ባፕቲዝ የሚለው የእንግሊዝኛ ቃል ባፕቲዞ ከሚል ግሪክ ቃል የመጣ ነው እና ይሄ ባፕቲዞ ማለት መንከር ወይም ማጥለቅ ወይም ደግሞ ሙሉ ለሙሉ ከውሃ ውስጥ ማስገባት እንደሆነ ጥምቀት እናያለን። እንግዲህ ጥምቀት ማለት ሙሉ ለሙሉ አንድ ሰው ከውሃው በታች መቀበር ወይም መጥለም እንደሆነ ከዚህ ከቃሉ ትርጉም እንመለከታለን። ስለዚህ ጥምቀት ማን ነው መጠመቂያ ያለበት ወይም ደግሞ ጥምቀት ለማን ነው የሚያስፈልገው ብለን በምንመለከትበት ጊዜ ወደ ኢየሱስ ክርስቶስ ትዕዛዝ እንሄዳለን። ክርስቶስ ኢየሱስ አዘዘ። በጣም ሲሪየስ ነው ወይም ደግሞ በጣም ዋና ነገር አድርጎ እንዳዘዘ በዮሐንስ ወንጌል ምዕራፍ 3 ላይ እንመለከታለን። በዮሐንስ ወንጌል ምዕራፍ ሦስት ላይ አንድ የመምህር ወደ ኢየሱስ እንደመጣ መጽሐፍ ቅዱሳችን ይነግረናል እና ዮሐንስ 3 ከቁጥር አንድ ጀምሮ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርገውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ቁጥር ሶስት ላይ የተጠቀሰውን ይሄንን ቃል ልብ እንበል። ክርስቶስ ምንድን ነው ያለው? እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አራት ነጥብ። እና አሁን ኒቆዲሞስ ይህንን ነገር እንዳልገባ ሆኖ ሲመልስ እናያለን። ቁጥር አራት ላይ ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። አሁን ቁጥር አምስት ላይ የበለጠ ግልጽ ያደርገዋል ክርስቶስ። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ዳግመኛ ልትወለድ ያስፈልግሃል ስላልኩ አትደነቅ። ንፋስ ወደሚሄደው ይነፍሳል፣ ድምፅም ትሰማለህ። ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው አለው። ስለዚህም በቃ እርግጥ አድርጎ በቁጥር አምስት ላይ ክርስቶስ እንደተናገረው እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። አራት ነጥብ ነው። እና ይሄ ስለዚህ ሌላ አቋራጭ መንገድ የለም። ወደ እግዚአብሔር መንግስት ለመግባት ከውሃና ከመንፈስ ሰው ሊወለድ እንደሚያስፈልግ መጽሐፍ ቅዱሳችን ክርስቶስ ራሱ ትእዛዝ ቁልጭ አድርጎ ተናግሯል እና መወለድ የሚለው ወደ እናት ማዕፀን ገብቶ መወለድ ሳይሆን አለው፣ ለኒቆዲሞስ ከውሃና ከመንፈስ መወለድ ነው። ይሄ እንዴት ይሆናል? ለሚለው ንፋስን ተመልከት አለው። ንፋስ ከወዴት እንደሚመጣ አታየውም፣ አትዳስሰውም፣ አትነካውም። ነገር ግን ስራውን ትመለከታለ። አቧራ ያነሳል፣ ወረቀቱን ያቦናል፣ ሁሉም ነገር ዛፉን ያንቀሳቅሳል፣ አየር ይሰጣል። ሽው ሲል ይሰማናል፣ ቅዝቃዜ ሲያመጣ፣ ይሄ ሁሉ ስራው ይታያል። ነገር ግን እንዴት እንደሚሰራ ወይም እንዴት አይነት እንደሆነ እንደማንዳስሰው ሁሉ በእምነት ይህንን ኢየሱስ ያለውን ጥምቀት ስርዓት በምናካሄድበት ጊዜ አዲስ ሰው እንሆናለን፣ አዲስ ፍጥረት እንሆናለን። ስለዚህ ይሄን ካላደረግን ወደ ለእግዚአብሔር መንግሥት ገጣሚ ለመሆን እንደማንችል በደንብ አድርጎ በዚህ ታሪክ ውስጥ ክርስቶስ በትእዛዝ እንዳስቀመጠው እንመለከታለን። እና ትዕዛዙ ሲቀጥል ሳለ ክርስቶስ ኢየሱስ በመጨረሻ ሊያርግ ሲል በማርቆስ ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ በትክክል አስቀምጦታል። እና ስለዚህም ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። አንዳንድ ሰዎች በቃ እምነቱ ነው እንጂ ጥምቀቱ ምንም አይሰራም የሚሉ አሉና ነገር ግን ጥምቀቱን ራሱ ጥምቀቱ የእግዚአብሔር ትዕዛዝ ነው እና ይህንን አድርጉ ስላለ እና ይህንን ስታደርጉ ደግሞ ዳግም ትወለዳላችሁ ብሎ ስላዘዘ ይህንን ያለውን ስናምንና ስናደርገው እንድናለን ማለት ነው። ስለዚህ እሱንም የሚጠቀልል ጉዳይ እንደሆነ እንመለከታለን። እንግዲህ ጥምቀትን በዝርዝር ስንመለከት ቅድም ባፕቲዞ ወይም ማጥለቅ ወይም ማጥመቅ እንደሆነ ተመልክተናል። እና ከማርቆስ ምዕራፍ 16 16 ላይ እምነት ወሳኝ እንደሆነ እንመለከታለን። ስለዚህ አንድ እምነት ማመን የማይችል ወይም የእግዚአብሔርን ቃል መረዳት የማይችል ሕፃን ልናጠምቀው አንችልም። ምክንያቱም ለምንድን ነው አያምንማ። አንድ ከተወለደ 40 ቀን ወይም 80 ቀን የሆነውን ልጅ ጌታ ኢየሱስ ክርስቶስ ለአንተ ሞቶልሃል፣ በቀራኒዮ መስቀል ላይ ዋጋ ከፍሎልሃል፣ ድናሃል ስለዚህ አሁን አጠምቀሃለሁ ብለን ያንን ብናካሄድ ልጁ ምንም የሚያውቀው ነገር የለም። በራሱ ላይ ስለሚደረገው ነገር አያውቅም። ስለዚህ እምነት የለውም። ያለ እምነት የምናደርገው ስርዓት ዋጋ የለውም፣ ወይም ደግሞ ተቀባይነት አይኖረውም። እና እምነት እጅግ በጣም አስፈላጊ ስለሆነ ሰው ማስተዋልና ማመን በሚችልበት ዕድሜው ሊጠመቅ ያስፈልጋል። በሕፃንነታቸውስ በሕፃንነታቸው ግን ሕፃን በነበሩበት ጊዜ በተወለዱ የተወሰነ ጊዜ ወደ ቤተ መቅደስ አምጥቶ ጌታ ኢየሱስ ክርስቶስን ማርያምና ዮሴፍ ወደ ቤተ መቅደስ ይዘውት መጡና፣ ከዛ በኋላ ለካህን ሰጡ፣ መሥዋዕት አቀረቡ። ካህኑም ከእጃቸው ተቀብሎ ባረከው፣ መልሶ ሰጣቸው። በዛ መሰረት ልጆችን በሕፃንነት ማስባረክ እንችላለን። ነገር ግን ልናጠምቃቸው የምንችለው እምነት ኖሯቸው ስለ ጥምቀት ትርጉም በትክክል ተረድተው ሊሆን ያስፈልጋል። ወደ ጥምቀት ትርጉም በምንመጣበት ጊዜ መጽሐፍ ቅዱሳችን ላይ በተለያየ ቦታ ጥምቀት ምን ማለት እንደሆነ ትርጓሜውን በደንብ አድርጎ አስቀምጦልናል። አንዱ በሮሜ ምዕራፍ ስድስት ላይ ከሶስት ጀምሮ የምናነባው ነው። ሮሜ ምዕራፍ ስድስት ከሶስት ጀምሮ እንደዚህ እናነባለን ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንደሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። እንግዲህ ከእንግዲህ ወዲህ ለኃጢአት እንዳይገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና እያለ ይቀጥልልናል ማለት ነው። ስለዚህ በተለይ ቁጥር ሰባትና ስምንት ላይ ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን ይላል እና ስለዚህ ጥምቀት በትክክል በዚህ ላይ እንደምንመለከተው አሮጌው ሰውነት ሙሉ ለሙሉ የሚቀበርበትና ከውሃ በምንወጣበት ጊዜ ደግሞ አዲስ ሰዋችን የሚወለድበት ስርዓት እንደሆነ፣ የቃል ኪዳን ስርዓት እንደሆነ ይህንን መጽሐፍ ቅዱሳችን በዚህ ጥቅስ ግልጽ አድርጎ ያሳያል። ስለዚህ አሮጌው ሰውነታችን ማለት ማለት ነው የአሮጌ አስተሳሰባችን አሮጌ መመላለሳችን በዓለም የነበረ ህይወታችን ሁሉ እንደተቀበረ በሰው ፊት በእግዚአብሔር ፊት በመላእክት ፊት እየመሰከር ነው በቃ እኔ ለዓለም ለስጋ ሞቻለው ብለን ሙሉ ለሙሉ በውሃ ውስጥ እንሰምጣለን ከውሃው ስንወጣ ደግሞ ለኢየሱስ እና ለአዲስ ሕይወት ለጽድቅ ሕይወት ለመመላለስ በትንሣኤ ተነስቻለው ብለን ይህንን እንመሰክራለን ወይም እናሳውቃለን ማለት ነው። እና እንግዲህ በሰውና በመላእክቱ ፊት ደግሞ የመሰከርንለት ጌታችን ኢየሱስ ክርስቶስ እሱ ደግሞ በአባቱና በመላእክቱ ፊት በመጨረሻ በፍርድ ሰዓት እንደሚመሰክርልን ይነግረናል ። ስለዚህ ጥምቀት ይህንን እምነታችንን የምንመሰክርበት እንደሆነ እናያለን። ጳውሎስ ምን ይላል? በገላትያ ምዕራፍ ሁለት ቁጥር 20 ላይ ከክርስቶስ ጋር ተሰቅያለሁ፣ እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። አሁንም በሥጋ የምኖረው ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለ እምነት የምኖረው ነው ይላል። ስለዚህ ወንድሞቼና እህቶቼ ጥምቀት ሙሉ ለሙሉ አሮጌው ሰውነታችን እንደተሰቀለ እንደሞተ የሚያሳይ በትንሣኤ ደግሞ እንደተነሳን የምንመሰክርበት ስርዓት እንደሆነ መጽሐፍ ቅዱሳችን ይነግራል። ስለዚህ ከጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19ና 20 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ብሎ ይናገራል። እንግዲህ በዚህ መሠረት ነው ደቀ መዛሙርቶች ሲያጠምቁ እና ሰዎችን አስተምረው ሲያጠምቁ የምንመለከተው ለምሳሌ በሐዋርያ ሥራ ምዕራፍ 16 ከ30 እስከ 33 ያለውን ታሪክ ሄደን ስንመለከት በጣም ደስ የሚል እንደሆነ እንመለከታለን ማለት ነው። እዛ ጋ ጳውሎስና ሲላስ በእስር ቤት ነበሩ። ድንገት በሩ ተከፈተ። ከዛ በኋላ ጠባቂው መጦ እንዳልወጡ አያቸው። ከዛ በጣም ደነቀው። የእግዚአብሔርን ተአምር አየ። ወደ ቤቱ ወስዶ እግራቸውን አጠባቸው ይላል። ከዛ በኋላ ቁጥር 30 ላይ ጥያቄ ጠየቀ። ነገሩ በጣም ስላመነበት ጥያቄ ጠየቀ። ወደ ውጭም አውጥቶ ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እነርሱም በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰብህ ትድናላችሁ አሉት። ለእርሱና በቤት ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዛች ሰዓት ወስዶ ቁስላቸውን አጠባቸው። ያን ጊዜም እርሱ ከቤተሰቦቹ ሁሉ ጋራ ተጠመቀ ይላል። በጣም የሚያስደንቅ እንደሆነ እናያለን እና ምንድን ነው ያደረጉት? መጀመሪያ አስተማሯቸው፣ የእግዚአብሔርን ቃል በደንብ አስተማሯቸው። ቁጥር 32 ላይ የእግዚአብሔርን ቃልም ተናገሯቸው ይላል። ያንን ከተናገሯቸው በኋላ ካመኑ በኋላ ከዛ በኋላ እንዳጠመቋቸው መጽሐፍ ቅዱሳችን ይነግረናል ማለት ነው። ሌላው ጥሩ ምሳሌያችን ኢትዮጵያዊው ጃንደረባ ነው። ኢትዮጵያዊ ጃንደረባ በዚሁ በሐዋርያት ሥራ ምዕራፍ ስምንት ላይ ታሪኩን እናገኘዋለን። ይህ ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሊሰግድ ሄዶ ነበረ። ሲመለስም በሰረገላ ላይ ተቀምጦ የኢሳይያስን መጽሐፍ ያነብ ነበረ። ከዛ ፊልጶስን እግዚአብሔር ወደ እሱ እንዲሄድ መንፈስ ቅዱስ እንዳዘዘው እንመለከታለን። ቁጥር 26 ጀምሮ የጌታም መልአክ ፊልጶስን ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚወርደው ምድረ በዳ ወደ ሆነው መንገድ ሂድ አለው። ተነስቶም ሄደ። እነሆም ሃንደኪ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ ላይ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበረ። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳያስን መጽሐፍ ያነብ ነበረ። መንፈስም ፊልጶስን ወደ ሰረገላው ቅረብና ተገናኘው አለው። ፊልጶስም ሮጦ የነቢዩ የኢሳያስ መጽሐፍን ሲያነብ ሰማና በውኑ የምታነበውን ታስተውላለህን? አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይሆናል አለው ወጥቶም ከእርሱ ጋር ይቀመስ ዘንድ ፊልጶስን ለመነው ጃንደረባውም ለፊልጶስ መልሶ እባክህ ነቢዩ ይህ ስለ ማን ይናገራል ስለ ራሱ ነው ወይስ ስለ ሌላ አለው ፊልጶስም አፉን ከፈተ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት በደንብ አድርጎ አስተማረው ካስተማረው በኋላ በመንገድ ሲሄዱ ወደ ውሃም ደረሱ። ጃንደረባውም እነሆ ውሃ አለ እንዴ። ስለ ጥምቀትም አስተምሮታል ማለት ነው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለው። እንደ ስለ ጥምቀት በደንብ አርጎ አስተምሮታል። ስለዚህ እንዳልጠመቅ የሚከለክለኝ ምንድን ነው አለው። ፊልጶስም በፍጹም ልብህ ብታምን ተፈቅዶልሃል አለው። አይ ማመን ዋና ነገር እንደሆነ ታያላችሁ እዚህ ላይ በፍጹም ልብህ ብታምን ተፈቅዶልሃል አለው። መልሶም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። ሰረገላው ይቆም ዘንድ አዘዘ። ፊልጶስና ጃንደረባው ሁለቱም ወደ ውሃ ወረዱ፣ አጠመቀውም። ብዙ ውሃ ባየ ጊዜ ነው። በደንብ ጥልም አድርጎ የሚያጠምቅ ውሃ ባየ ጊዜ ነው እንጂ ውሃ ይኖረዋል ለመንገድ የሚሆን ለስንቅ የሚሆን ውሃ። ያንን ውሃ አውጥቶ አልረጨውም፣ ወይም በላዩ ላይ አላፈሰሰበትም። ነገር ግን ብዙ ውሃ ባየ ጊዜ ኩሬ ይሆናል፣ ሀይቅ ይሆናል። እዚህ እንዳልጠመቅ የሚከለክለኝ ማን አለ አለ እና የዚህን ጊዜ ወርደው ወደ ውሃው ገብተው እዛ እንዳጠመቀው እንመለከታለን። ስለዚህ ጥምቀት በመርጨት ወይም በማፍሰስ ወይም በሌላ አይነት ሳይሆን በተከማቸ ውሃ፣ በዛ በትልቅ ውሃ ውስጥ ገብቶ ሙሉ ለሙሉ በመስጠም ለጌታ ከጌታ ጋር እንደ ሞት ከአሮጌ ሰውነቴ እንደተቀበረ የሚገልጽ ከዛ ከውሃ ስወጣ ደግሞ አዲስ በትንሣኤ ሕይወት እንደምመላለስ የሚያሳይ እንደሆነ ማመንና ማወቅ ይኖርብናል። ይህም ታሪክ ይህንን ያስተምረናል ማለት ነው። ስለዚህ ጥምቀት በዚህ አይነት መንገድ እንደሚከናወን ይሄ ጥሩ ምሳሌ ይሰጠናል። በመሆኑም እንግዲህ አለመጠመቅ ይቻላል ወይ የሚለው የመጨረሻው የገብረ ማርያም ሞገሴ ጥያቄ፣ ወደዛ በምንመጣበት ጊዜ እንግዲህ መጠመቅ አንዱ የእምነት ዋና ክፍል እንደሆነ ተመልክተናል እና ሌላም መንገድ እንደ እንደሌለ ወደ ሰማይ ለመግባት በሌላ አቋራጭ መሄድ እንደማንችል ይነግረናል። ለኃጢአታችን መሞታችን፣ መቀበራችን፣ በአዲስ ሕይወት መነሳታችን የሚያሳየውን ጥምቀት ምልክት ማድረግ ይኖርብናል። ክርስቲያን የምንሆነው በዚህ መንገድ ነው። ያለበለዚያ ግን ሌላ መንገድ የለም። ግን አንዳንድ ጊዜ አንዳንድ ሁኔታዎች ይፈጠራሉ። በሉቃስ ምዕራፍ 23 ከቁጥር 29 ጀምሮ ሄደን ስንመለከት ክርስቶስ ኢየሱስ በተሰቀለ ጊዜ ሁለት ወንበዴዎች በግራና በቀኝ ከእሱ ጋር ተሰቅለው እንመለከታለን። እና አንደኛው ይሳደብ ነበረ። መጽሐፍ ቅዱስ እንደውም ሰደበው ይላል፣ ክርስቶስን ሰደበው ይላል። በምዕራፍ 23 ላይ ሄደን በምንመለከትበት ጊዜ ከቁጥር 39 ጀምሮ ሄደን ስናይ እንደዚህ እናነባለን። ቁጥር 39 ላይ ከተሰቀሉት ከክፉዎቹ አድራጊዎች አንዱ አንተስ ክርስቶስ አይደለህምን? ራስህንና እኛን አድን ብሎ ሰደበው ይላል። ቁጥር አርባ ላይ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለህ እግዚአብሔርን ከቶ አትፈራምን? ስለ አደረግነውም የሚገባንን እንቀበላለንና በእኛ እውነተኛ ፍርድ ነው አሁን እየተደረገ ያለው ይህ ግን ምንም ክፉ አላደረገም ብሎ ገሰጸው ይልና፣ ከዛ ይህ መልካሙ ወንጀለኛ ዞር ብሎ ወደ ኢየሱስ ጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ አለው። ኢየሱስም እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ አለው። እንዲህ ብሎ ቃል ገባለት ማለት ነው እና ስለዚህ ይሄ ሰውዬ አሁን እየሞተ ነው ያለው፣ አልተጠመቀም። ነገር ግን ክርስቶስ ቃል ገብቶለታል። በመንግስት በመጣ ጊዜ አስበኝ ነው ያለው፣ እሱም የጠየቀው በመንግስቱ በመጣ ጊዜ፣ ክርስቶስም የመለሰው እውነት እውነት እልሃለሁ፣ ዛሬ ቃል እገባልሃለሁ፣ ከእኔ ጋራ ደግሞ በገነት ትሆናለህ አለው እና ይህ ሰው ጊዜ ቢኖረው እድሜ ቢኖረው ወደ ሞት ባይሄድ ይጠመቅ ነበር ወይ አዎ እኔ ሙሉ ለሙሉ አምናለሁ ወደ ጥምቀት እንደሚመጣ ምንም ጥርጥር የለኝም እና ነገር ግን አሁን ሞት ገደበው ሞት ያዘው ስለዚህ ጌታ ኢየሱስ ክርስቶስ በሰማይ እንደሚገኝ ከሱ ጋር ቃል እንደገባለት በመጽሐፍ ቅዱስ ላይ እንመለከታለንና ብዙዎች እኔ በአገልግሎት ዘመኔ ብዙዎች አጋጥመውኛል ካመኑ በኋላ ሊጠመቁ ዝግጅት እያደረጉ አንዳንዶች፣ በአደጋ ምክንያት ሌሎች ደግሞ በድንገተኛ ሕመም ከዚህ ዓለም በሞት የተለዩ ብዙዎች አሉና እነሱ ሙሉ ለሙሉ አምነው ነበረ እና ያንን የጥምቀት ቀናቸውን እየተጠባበቁ ሳለ ድንገት በሞት የተወሰዱ ሰዎች እናቃለን። እነዚህ ሰዎች ይድናሉ? አዎ ይድናሉ። ምክንያቱም በቃ አምነዋል። ነገር ግን ሊያደርጉት የነበረ ጥምቀት ባለማድረጋቸው ምክንያት እግዚአብሔር እምነታቸውን እንደሚመለከትላቸው ምንም አይነት ጥርጣሬ ሊኖረን አይገባም። ነገር ግን እያወቅንና ጊዜ እያለን ደግሞ ጥምቀት መካሄድ ያለበት እንዴት እንደሆነ ደግሞ መጽሐፍ ቅዱስ የሚያስተምረውን ትምህርት ሰምተን በእምቢተኝነት አልጠመቅም ብለን በምንልበት ጊዜ አላመንም ማለት ነው። ስለዚህ ባለማመናችን ምክንያት ደግሞ የሚመጣውን ፍርድ ከመቀበል ደግሞ ልናመልጥ አንችልም። ስለዚህ እግዚአብሔር ቀላል መንገድ አዘጋጅቶልናል ዛሬ ለጳውሎስ ካመነ በኋላ ከተማረ በኋላ እንደዚህ ብሎታል፣ ሐናንያ ያስተማረው ሰው እንግዲያስ ለምን ትዘገያለህ? ተነስና ስሙን እየጠራ ተጠመቀ። ተነስቶም ስሙን እየጠራ ተጠመቀ እና እዛ በኋላ ኃይለኛ የሆነ የእግዚአብሔር አገልጋይ የሆነና መንፈስ ኃይል ተቀበለ። ስለዚህ ዛሬ የመንፈስ ቅዱስን ኃይል ተቀብለን በጌታ ባቋቋመው ስርዓት መሰረት በጥልቅ ተጠምቀን ኃጢአታችንን ቀብረን አሮጌውን ሰው አስወግደን አዲሱን ሰው ደግሞ ለብሰን መመላለስ እንድንችል እግዚአብሔር ይርዳን። ለጥምቀት ዛሬ የሰጠነው መልስ ጥሩ ትምህርት እንዳገኛችሁበት እናምናለን። እንግዲህ ለሚኖራችሁ ጥያቄና አስተያየት በመልእክት ሳጥን ቁጥራችን 145 በስልክ ቁጥራችን 0910 82 81 82 ላይ አጭር የጽሑፍ መልእክት ብትልኩልን ጥያቄዎቻችሁን ለማስተናገድ ዝግጁ ነን። እንግዲህ በሚቀጥለው ሳምንት ሌላ የጥያቄያችሁን መልስ ይዘን እስከምንመጣ ድረስ የእግዚአብሔር ጸጋ ከሁላችሁ ጋር ይሆን። ደና ሆነ።